የኢትዮጵያ መንግስት ለስኳር ምርት ለሸንኮራ አገዳ እርሻ ለመዋል በአስር ሺዎች የሚቆጠሩ ሰዎችን በግድ ከመሬታቸው እያስነሳ ነው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂማን ራይትስ ዋች አስታወቀ። የኢትዮጵያ መንግስት ግን የማንሳትና የማስፈሩ ስራ እየተከናወነ ያለው በሰዎቹ በራሳቸው ፍቃድ ነው ይላል። ሳላ ሄነሲ ለቪኦኤ ከለንደን ያጠናቀረው ዘገባ አለ። ሰለሞን አባቴ ያቀርበዋል። ሂማን ራይትስ ዋች ሪፖርቱን ያወጣው ዛሬ ነው። የቡድኑ ባልደረባ ፌሊክስ ሆርን ለዚህ ሪፖርት ጥንቅር በታችኛው ኦሞ ሸለቆ ተገኝተው ሁኔታውን ተመልክተዋል። በመንግስት ካርታዎች ላይ እንደ ሰፈረው ወደ 245 ሺህ ሄክታር ከሚሆን መሬት ላይ ሰው ተነስቶ ለስኳር ምርት የሚውል ተክል እርሻ ይሆናል። በአካባቢው ወደ 200 ሺህ የሚሆን ሰው እንደሚኖር ጥናቶች ያሳያሉ። በመሆኑም በታችኛው ኦሞ ሸለቆ 200 ሺህ የሚሆን ሰው ተጋላጭ ነው። በወሰን አካባቢ በቱርካና ሐይቅ ደግሞ ወደ ሌላ ሌላ 300 ሺህ ሰው ህይወቱን በቱርካና አካባቢ ባለው መሬት ላይ የመሰረተ ነው። የአካባቢውን ማሳዎች ውሃ ለማጠጣት በኦሞ ወንዝ ላይ የሚዘረጋው መስኖ ወደ ቱርካና ሀይቅ የሚገባውን የውሃ መጠን እንደሚቀንሰው ሆርን አስታውቀው፣ ይህ ሁኔታ የተፈጠረው ግዙፉና በአፍሪቃ ረጅሙ ነው የሚባለው ጊቤ ሶስት ግድብ ግንባታ ጉዳይ ብዙ ዝግብ በፈጠረበትና ብዙም እያነጋገረ ባለበት ጊዜ መሆኑን አመልክተዋል። ግድቡ በአውሮፓውያኑ የዘመን አቆጣጠር በ2014 ዓመተ ምህረት እንደሚከፈትና ማሳዎቹንም ውሃ በማጠጣት እንደሚያግዝ ሆርን ገልጸዋል። በታችኛው ኦሞ ብዙ የተያያዙና የተቀናጁ ሥራዎች እየተካሄዱ ነው። የመንግሥቱ እቅድ ግዙፉን የግቤ ሶስት ግድብ ግንባታ ይዟል። ብዙ የመንገድ መሰረተ ልማት ስራም ተይዟል በአካባቢው የነዳጅ ዘይትና ጋዝ አሰሳ ጉድጓዶች ቁፋሮም እየተካሄደ ነው በመሆኑም በዚያ የሚገኘው ነባር ህዝብ በአንድ ጊዜ ብዙ ለውጦችን እያስተናገደ ነው ፕሮጀክቶቹ በአካባቢው ሰው በልማዱ የሚኖርበትን መንገድ እየለወጡ በመሆኑ ብዙ ውጥረቶችም እየተነሱ ነው ይላሉ ሆርን ሆርን ባኗኗራቸው ከፊል አራሽና ከፊል አርብቶ አደር በመሆናቸው ከከብቶቻቸው ጋር በአካባቢው ይንቀሳቀሳሉ። የከብቶቻቸውን ቁጥር እንዲቀንሱ ተነግሯቸዋል። መንግስት ወዳዘጋጀላቸው ባሉ የሰፈራ መንደሮች እንደሚሄዱም ተነግሯቸዋል። በዚህ ምክንያት በአካባቢው ብዙ ያለመደሰት አለ። በሪፖርቱ መሠረት እቅዱን የተቃወሙ ኢትዮጵያውያን ብዙ መዋከብ እስራትና አመፃ ደርሶባቸዋል። መንግሥት ግን ይህንን አስተባብሏል። የግንኙነት መስመሮቹ ክፍት መሆናቸውንና ማንም ከመኖሪያው በኃይል እየተፈናቀለ አለመሆኑንም ገልጿል። የሂውማን ራይትስ ዋች ዘገባ የተዛባና የተጋነነ ነው ሲሉ የመንግሥቱ ቃል አቀባይ አቶ በረከት ስምዖን ተናግረዋል። ይህ የሰብአዊ መብቶች ቡድን በኢትዮጵያ ጉዳዮች ውስጥ ጣልቃ የሚገባና የልማት እቅዶችን በተከታታይ የሚቃወም ነው ብለውታል። ኢንቨስትመንት ኦን ሹገር ፕላንቴሽን ዊች ዊ ኒድ ባድሊ እርግጥ ነው እጅግ በሚያስፈልገን የስኳር ልማት ላይ መዋለ ነዋይ እያፈሰስን ነው ይህንን እያደረግን ያለነው ታዲያ የሰውን ጉዳይ ግምት ውስጥ አስገብተንና ከነባሩ ህዝብ ጋር እየተመካከርን ነው ባለሥልጣናቱ ፕሮጀክቱን ሲቀርጹ የህዝቡን ፍላጎት ማጥናታቸውን አቶ በረከት ተናግረዋል ኢትስ አን ኦንጎይንግ ፕሮጀክት ውድ ቤኔፊት ኦል ኢትዮጵያንስ ለነባሮቹ ህዝቦች የተለየ ትኩረት ተሰጥቶ ታሪካዊና ባህላዊ ሀብቶች ተጠብቀው ለሁሉም ኢትዮጵያውያን ጥቅም እንዲሰጥ በመካሄድ ላይ ያለ ፕሮጀክት ነው። ቤቶቻቸውን እንዲሰሩ መሬት ተመርተዋል። በመሆኑም ሁሉም ነገር እየተከናወነ ያለው በእቅዱ መሰረት ነው። አካሄዱም ዴሞክራሲያዊና ሰብአዊም ነው። ባለፈው ወር የግብርና ልማት ለሚያካሄዱ ኩባንያዎች አራት ሚሊዮን ሄክታር መሬት መዘጋጀቱን ጠቅላይ ሚኒስትር መለስ ዜናዊ አመልክተው ነበር።